ሆቴል ሩዋንዳ በተባለው እና ለኦስካር ሽልማት በታጨው ሲኔማ የሰብአዊ አገልግሎት ታሪካቸው የተወሳላቸው ፖል ሩሴሳባጊና አማጽያንን በመደገፍ ተከስተው ከትናንት በስቲያ ረቡዕ ፍርድ ቤት ቀርበዋል። ቤተሰቦቻቸው እና የሰብአዊ መብት ተሟጋቾች ግን ግለሰቡ በሩዋንዳ መንግስት የታገቱ መሆናቸውን በመግለጽ በአስቸኳይ እንዲለቀቁ ጠይቀዋል። የአሜሪካ ድምፅ ዘጋቢ ሳሌም ሰሎሞን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ፖል ሩሴስ ባጊና ባለፈው ረቡዕ ከሩዋንዳ ከተማ ወጣ ብሎ በሚገኘው ፍርድ ቤት በዳኛ ፊት ከቀረቡት ሀያ ተከሳሾች መካከል አንዱ ናቸው። እንደ ኤሮፓ አቆጣጠር በ1994 በሩዋንዳ በተካሄደው የዘር ፍጅት በመቶዎች የሚቆጠሩ ህይወት በማትረፍ ጀግንነት የተወደሱት ግለሰብ የሩዋንዳ መንግስትን የሚቃወሙ አማጽያንን ይደግፋሉ በሚል በሽብርተኝነት ተከሰዋል። ቤተሰቦቻቸውና የሰብአዊ መብት ተሟጋቾች ደግሞ ከዱባይ ኤርፖርት ይጓጓዙበት ከነበረው የግል አውሮፕላን ያለፈቃዳቸው ታፍነው ወደ ሩዋንዳ ከተማ እንዲመጡ የተገደዱ መሆኑን ይናገራሉ። የሩሴስ ባጊና ጠበቃ ጋቴራ ጋሽባና እንዲህ ይላሉ። ሩሴሳባጊና ወደ ሩዋንዳ የመጡት በሕገ ወጥ መንገድ መሆኑን መግለጽ ፈልጋለሁ። ከሚኖሩበት አገር ተላልፈው ስለተሰጡ አይደለም። የመጡት በራሳቸው በጎ ፈቃድ እንኳን ፈልገው አልመጡም። ከፍላጎታቸው ውጪ ራሳቸውን ያገኙት ሩዋንዳ ውስጥ ነው። ኪም ሁሩራ በሚገኘው የሩዋንዳ ጠቅላይ ፍርድ ቤት ጉዳያቸው በታየበት ወቅት ሩሴስ ባጊና ፍርድ ቤቱ ጉዳያቸውን ለየማየት ስልጣን የሌለው መሆኑን ተከራክረዋል። ምክንያቱም እሳቸው ያለፈቃዳቸው ፈቃዳቸው ታፍነው የመጡ የቤልጂየም ዜጋ ናቸው። የሩዋንዳ ፕሬዚደንት ፖል ካጋሜ ሩሴስ ባጊና የተያዙበትን መንገድ አግባብነት በመግለጽ እንደሚከተለው አስተባብለዋል። የተፈጸመው ጠለፋ አይደለም። እርሳቸውን እዚህ በማድረስ ሂደት ላይ የተሰራ ጥፋት የለም። እርሳቸው ወዲህ የመጡት ራሳቸው ባመኑበትና በፈለጉት መንገድ ነው። የክሱ ሂደት በመላው ዓለም ቁጣን ቀስቅሷል። 37 የሚደርሱ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ለፕሬዚደንት ካጋሜ ፈርመው በላኩት ደብዳቤ ሩሴስ ባጌና በካንሰር ሕመም ያገገሙ በመሆናቸው ለሰብአዊነት ሲባል በአስቸኳይ እንዲለቋቸው ጠይቋል። ወደ ሩዋንዳ የተወሰዱበት ሕገወጥ መንገድም እጅግ አሳሳቢ መሆኑንም ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ሁኔታውን እየተከታተለ መሆኑን ገልጾ ከፍተኛ የስልጣን እርከን ደረጃ ካሉት የሩዋንዳ መንግስት ባለስልጣናት ጋር እየተነጋገረበት መሆኑን አስታውቋል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ነድ ፕራይስ ይህን ብለዋል We በተከሰሱበት ጉዳይ የሚከናወነው የፍርድ ሂደት ግልጽና ፍትሃዊ መሆኑን የህገ የበላይነት የተከበረበትና ሩዋንዳ ከፈረመቻቸው ዓለም አቀፍ የሰብአዊ መብት ግዴታዎች ጋር የሚስማማ መሆኑን አጽንኦት ሰጥተን መከታተላችንን እንቀጥላለን። ሁለቱ የሩሴስ ባጊና ሴት ልጆች የጠበቆች ቡድንና ደጋፊዎች የፍርዱን ሂደት በድረገጽ የተከታተሉት ሲሆን ስለ ሂደቱም አስተያየታቸውን ሰጥተዋል። በሩሴስ ባጊና ፋውንዴሽን ውስጥ የሚሰሩት ብሬን ኢንድለስ ችሎቱ ለይስሙላ እና ታይታ የሚካሄድ ችሎት ነው በማለት ገልጸውታል። አብረው ስለቀረቡ ሌሎች ተከሳሾችም ጭምር ሲናገሩ ይህን ብለዋል። These are defendants who are on trial for their lives and possibly life imprisonment እነኚህ ተከሳሾች እኮ ህይወታቸውና ምናልባትም ዕድሜ ይፍታህ የሚፈረድባቸው ናቸው። ከሁሉም በላይ ደግሞ ከጎናቸው ቆሞ ራሳቸውን ለመከላከል የሚያግዛቸው ጠበቃ የላቸውም። ጠበቆቹ ችሎቱ ከሚካሄድበት ክፍል በስተጀርባ እንዲሆኑ ተደርገዋል። ያ መሆኑን ማየት ብቻ በራሱ አስደናቂ ነገር ማየት ነው። ከአገር ውጭ የሚኖሩት የሩሴሳባጊና ሴት ልጅ በእስር ቤት የአባታቸው ጠባቂ መሆኑን ከሚገልጽ አንድ ሰው ተደጋጋሚ የማስፈራሪያ ስልኮችና የቴክስት መልእክቶች እንደሚደርሳቸው ተናግረዋል። ሰውየው አባትሽን ከእስር ቤት እንዲያመልጥ ልረዳው እችላለሁ በማለት ለማግባባት እንደሚሞክርና ይህም የማምለጥ ሙከራ እንዳደረገ በማሰብ ለሞት የሚያበቃውን ክስ አባቴ ላይ ለመመስረት የተሰናዳ ወጥመድ ነው ብለዋል። But we just know that this is a method that they use and it's very inhumane considering the our, the condition that our family is in and the worries we have for our fathers <laughs> ሩሴስ ባጌና በተመሰረተባቸው ክስ ጥፋተኝነቱን አልተቀበሉም። ዳኛውም ፍርድ ቤቱ ጉዳዩን የማስቻል ስልጣን ያለው መሆን አለመሆኑን ለመወሰን እንደ ኤሮፓ አቆጣጠር ለየካቲት 26 ቀጠሮ መስጠታቸው ታውቋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ